of America here y yeah, radio tabiano

በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ጥቃቶችና ግጭቶች ጋር ተያይዞ አወዳይ ላይ በተፈጸመ ጥቃት የብዙ ሰው ሕይወት መጥፋቱ ተገልጿል።

አወዳይ በተደረገው ሰልፍ ያው ሰልፉ ወደ ግርግር እና ወደ ውሰት በመተዳደሩ እጅግ በሚያሳዝን ሁኔታ አስራ ስምንት ሰዎች ህይወታቸው አልፏል። ከእነዚህ ውስጥ አስራ ሁለቱ የኢትዮጵያ ሶማሌ ብሔር ተወላጆች ወንድሞቻችን ናቸው። ስድስቱ ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ ናቸው። ከሶማሌ ክልል አቻቸው ግን የሚጠቅሱት ከእጥፍ በላይ ቁጥር ነው።

እንዴት ራሱ መቅበር በሚገብ ተቆራርጦ ተቆራርጦ ወደ ወደትን የገባው አሁን ሰላሳ በእጃችን አለ፣ ሀያ ደግሞ እዛ እንዳለ ነው። አሁን ያለን መረጃ የሶማሌ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ኤድሬስ እስማኤል ናቸው። አሁን የተሰሙት በአካባቢዎቹ በሺዎች የሚቆጠሩ ተፈናቃዮች መኖራቸውም እየተነገረ ነው። ከዜና በኋላ በሚቀርብ ዘገባ ዝርዝሩን እናሰማለን።

ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አምሽታችኋል? የዛሬ ሐሙስ መስከረም አራት ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን አብራችን እንድትቆዩ እንጋብዛለን። በቅድሚያ የዕለቱ ዜናዎች ይቀርባሉ። መልካም ምሽት።

በሶማሌ ክልልና በኦሮሚያ አጎራባች አካባቢዎች ላይ ከተፈጸሙ ጥቃቶችና እየታዩ ካሉ ግጭቶች ጋር በተያያዙ ሁከቶች ሁከት አዘል ጥቃቶች

አወዳይ ከተማ ውስጥ ቁጥሩ የበዛ ሰው ሕይወት መጥፋቱ ተገልጿል። ጥቃቱን ተከትሎም የሰፋ መፈናቀል ከጅጅጋና ሌሎችም የሶማሌ ክልል ከተሞች መከተሉ ተነግሯል። ከትናንት በስቲያ አወዳይ ከተማ ውስጥ ሁከት የቀላቀለ ሰልፍ ያደረጉ ሰዎች ባደረሱት ጥቃት አምሳ ሰው መገደሉን

የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ማምሻውን ለቪኦኤ የገለጹ ሲሆን የኦሮሚያ ክልል አቻቸው አቶ አዲሱ አረጋ ግን አድራጎቱ መፈጸሙን አረጋግጠው የተገደለው ሰው ቁጥር ግን

አስራ ስምንት መሆኑን እና ከመካከላቸውም አስራ ሁለቱ የሶማሌ ተወላጆች ስድስቱ የኦሮሞ ተወላጆች መሆናቸውን ገልጸዋል። በተፈጸመው ሁኔታ የኦሮሚያ ክልል መንግስት እንደሚያዝን ቃል አቀባዩ ጠቁመው ወደ ሁለት መቶ የሚሆኑ በጥቃቱ ላይ ተሳትፈዋል የተባሉ ሰዎች በቁጥጥር ስር ውለው ጉዳዩ እየተጣራ መሆኑን አመልክተዋል።

በሌላ በኩል ደግሞ ይህንኑ የአወዳይ ጥቃት ተከትሎ ከሶማሌ ክልል ዋና ከተማ ከጅጅጋ ከ21ሺህ በላይ ሰው ተፈናቅሎ ጭናቅሰን ሐረርና ባቢሌ መስፈሩን ያነጋገርናቸው ተፈናቃዮችና የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ አመልክተዋል። ለዚህ መፈናቀል ጉዳይ ምላሽ የሰጡት የሶማሌ ክልል ቃል አቀባይ አቶ ኤድሪስ እስማኤል ሰዎቹ እየወጡ ያሉት በፈቃዳቸው ነው ቢሉም

ያነጋገርናቸው ተፈናቃዮች ግን የምንፈርመው ተገደን እንጂ መውጣት ፈልገን አይደለም ብለዋል። አቶ ኢድሪስ በሰጡት ተጨማሪ መረጃ በ11 የሶማሌ ወረዳዎች አካባቢዎች ውስጥ በተሰነዘሩ ጥቃቶች እስካሁን የ213 ሰው ህይወት መጥፋቱንና 41 ሰው መቁሰሉን ገልጸዋል።

ጥቃቶቹን በኦሮሚያ ወረዳዎች ላይ ያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው መባሉንም አቶ ኢድሪስ አስተባብለዋል። የኦሮሚያን ከፍተኛ አመራር አባላት አቶ ኢድሪስ የዘር ፍጅት በመምራት ከሰዋል። የኦሮሚያ ክልል ቃል አቀባይ ይህንን ክስ የራሳቸውን ጥፋት ለመሸፋፈን የሚሉት ነው በማለት አጣጥለዋል። መግቢያው ላይ እንዳልነው ከዜና በኋላ ዝርዝሩን የያዘ ዘገባ ይቀርባል።

በኢትዮጵያ ሶማሌ እና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሞቃዲሾ የመጡ ኃይሎች ተሳትፈው እንደሆነ የተጠየቀው የውጭ ጉዳይ ሚኒስቴር በበኩሉ ስለ ግጭቱ ዝርዝር መናገር እንደማይቻል አስታውቋል። የሰው ሕይወት በማለፉ ግን ማዘኑን ገልጿል። ጥያቄው የተነሳው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በሰጡት መግለጫ ላይ ነው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል።

ለያዝነው የ2010 ዓ ምት የመጀመሪያ የሆነው የውጭ ጉዳይ ሚኒስቴር መግለጫ የተለያዩ ርዕሰ ጉዳዮች የተነሱበት ነው። በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሁለት የኢትዮጵያ ክልሎች አልፎ ከውጭ የመጡ ኃይሎች ተሳትፈውበት እንደነበር የሚጠይቀው ከተነሱት ነጥቦች አንዱ ነበር። ከሞቃዲሾ የመጡ ኃይሎች በዚህ ግጭት ውስጥ አሉበት ወይ የሚለው ጥያቄ የቀረበው መግለጫውን ለሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ነው።

ሚኒስቴር መስሪያ ቤታቸው በተፈጠረው ሁኔታ ማዘኑን የገለጹት ቃል አቀባዩ ዝርዝር ሁኔታውን ግን አሁን መናገር እንደማይቻል ነው ያስረዱት። በመጀመሪያ ይሄ አሁን በሁለቱ ክልሎች አካባቢ የተከሰተው ሁኔታ ያሳዝናል። በዚህ አላስፈላጊ ሁኔታ ሕይወታቸውን ያጡ ወገኖቻችን ጥልቅ ሐዘን ነው የሚሰማ ጉዳዩ የገደለው ባልሽ የሞተው ወንድምሽ ነው። ይሄ ችግር እንዲፈታ በመንግስት በኩል የተጀመረ እጥረት አለ።

እሱ ጥረት በተጨማሪ የችግሩን መነሻና አሁን ያለበት ሁኔታ በተመለከተ እየተደረገ ያለ ክትትል አለ። ሁኔታ ዝርዝር ሲታወቅ የምንገልጽ ይሆናል። በሁለቱ ክልሎች መካከል የተፈጠረው ሁኔታ መረጋጋቱን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በትናንትናው እለት አስታውቀዋል።

በተፈጠረው ግጭት ምክንያት ከጅግጅጋና አወዳይ ከተሞች የሸሹ 600 ነዋሪዎች ወደ ሀረር ገብተው እንደነበርም ጠቁመዋል። ይሁን እንጂ የአገር መከላከያ ሰራዊትና የፌዴራል ፖሊስ ከሁለቱም ክልሎች አመራሮች ጋር በመሆን ግጭቱን መቆጣጠር መቻሉና ያስረዱት። ግጭት የሚያስነሱትንና ጥቃት የሚያደርሱትን ታጣቂዎች መነሻ በተመለከተ ሁለቱ ክልሎች የሚሰጡት መረጃ የተለያየ ነው። የኦሮሚያ ክልል ታጣቂዎቹ የሚነሱት ከኢትዮጵያ ሶማሌ ክልል መሆኑን ይገልጻል። የኢትዮጵያ ሶማሌ ክልል በበኩሉ ተጠያቂ የሚያደርገው ከኦሮሚያ ክልል ይመጣሉ የሚል ነው

ያደረጋቸውን ታጣቂዎች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኬንያ ሲቪል ማህበረሰብ ጥምረት የኬንያ የምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትላንት ማምሻውን የተቃውሞ ሰልፍ አካሂዷል። ጥምረቱ አንዳንድ የምርጫው ኃላፊዎች ከኃላፊነት ተነስተው ምርመራ እንዲካሄድባቸውም ጠይቋል።

በመጽሄት ዘገባ ይቀርባል። ሕጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን አስመልክቶ ከምክር ቤቱ መሪዎች ጋር ስምምነት ለመቋጨት በጣም አድርጌ ተቃረብ ያለው ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። የሚደረስ ማንኛውም ስምምነት ግን ስፋት ያለው የድንበር ጥበቃን ማካተት ይኖርበታል ብለዋል። ስቲቭ ሃርመን አጠር ያለ ዘገባ አስተላልፏል። ሰለሞን ያቀርበዋል።

ይህ የፕሬዝደንቱ አስተያየት ዛሬ ጠዋት የተሰጠው በምክር ቤቱ ከዲሞክራቲክ ፓርቲው መሪዎች ጋር ስምምነት እንዳልደረሱ በትዊተር ከገለጹ ጥቂት ጊዜ በኋላ ነው። ሕጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን የሚመለከተውን ፕሮግራም አስተዳደራቸው ባለፈው ሳምንት መሰረዙ አይዘነጋም። ስፋት ያለው የድንበር ጥበቃንና ስምንት መቶ ሺህ የሚሆኑትን ወጣቶች በተመለከተም

በቀረቡ እቅዶች ላይ እየሠራን ነው ብለዋል። ፕሬዚደንት ትራምፕ ሕፃናቱ ወደ አሜሪካ የገቡት በእነርሱ ስህተት ባለመሆኑ በጉዳዩ ላይ እየተነጋገርን ነው፣ ውጤቱ ምን እንደሚሆን በቅርቡ ይታያል ሲሉም አክለዋል። በድንበሩ ላይ እናቆማለን ያሉትን የግንብ ሥራ ጉዳይ ግን ወደፊት እንመለስበታለን ሲሉ ለጋዜጠኞች ተናግረዋል። በእንደ ራሴዎቹ ምክር ቤት የዲሞክራቶቹ መሪ ናንሲ ፔሎሲና በሴኔቱ መሪ ቻክ ሹመር

ትላንት ማታ ከፕሬዝደንት ዶናልድ ትራምፕ ጋር ተገናኝተው ከተወያዩ በኋላ ሲናገሩ ስምንት መቶ ሺህ በኦባማ አስተዳደር ወቅት ወደ አገራቸው እንዳይመለሱ የሚጠብቃቸውን ፕሮግራም ፈጥነው በሥራ ላይ ለመዋል መስማማታቸውን አስረድተዋል። ዛሬ ጠዋት በጋራ ባወጡት መግለጫም የትራምፕ የትዊተር መልእክት ከተደረሰው ስምምነት ጋር የተጣጣመ አይደለም ብለዋል። የተደረሰ የመጨረሻ ስምምነት አለመኖሩንም አስምረውበታል።

የተስማማ ነው፣ ፕሬዚደንቱ ዳካን ሕጋዊ ሊያደርጉና ሁለቱ ምክር ቤቶችም በተመሳሳይ እርምጃ እንዲወስዱ ለማበረታታት ነው ይላል በምክር ቤቶቹ የዴሞክራቲክ ፓርቲ መሪዎች ናንሲ ፔሎሲና ቻክ ሹመር በጋራ ያወጡት መግለጫ።

የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኃይለኛ ዝናብ አዘል ማዕበል እርማ ወደ ተመታችው ፍሎሪዳ ክፍለ ሀገር ተጉዘዋል። ምክትል ፕሬዝደንታቸው ማይክ ፔንስም አብረዋቸው ሄደዋል። ፕሬዚደንቱ ወደ በፍሎሪዳ ጉብኝታቸው ፎርት ማየርስና ኔፕልስ ከተሞች ወደ ፎርት ፓየርስ ተጉዘዋል። ኔፕልስ ከተማም ይደርሳሉ። እርማ በምዕራብ ፍሎሪዳ ኃይለኛ ዝናብ አዝሎ በከፍተኛ ንፋስ ሲነጉድ በሁለቱ

ከተሞች በኩል አልፎ በከባድ ጎርፍ አጥለቅልቋቸዋል። ፕሬዚደንቱ ፎርት ማየርስ ውስጥ ባሰሙት ንግግር ፈጥኖ ደራሽ ሰራተኞችና ጦ በጦር ኃይሉ በተጎዱት አካባቢዎች ስላደረጉት ምላሽ አመስግነዋል። በመጨረሻም በሁከት በታመሰችው የምስራቅ አፍጋኒስታን ክፍለ ሀገር ኩናር የእስልምና መንግስት ብሎ ራሱን የሚጠራው ቡድን ያገታቸውን ሁለት ሲቪሎች መቅላቱን የሀገሪቱ ባለስልጣናት አስታውቀዋል። ዜናው አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ቀጣይ ዘገባ እንለፍ። በተባበሩት መንግስታት የምግብና እርሻ ድርጅት

ለአራት ዓመታት ከ65 ሚሊዮን የአሜሪካ ዶላር በላይ በሆነ ወጪ የኢትዮጵያን የግብርና ዘርፍ እድገት እያገዘ እንደሚገኝ መረጃዎች ይናገራሉ። በድርቅ ምክንያት ደግሞ ዛሬም በኢትዮጵያ ከ9 ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ጠባቂ መሆኑን መንግሥትና ዓለም አቀፍ ድርጅቶች ይፋ አድርገዋል። ዓለም አቀፉ ድርጅት በኢትዮጵያ ረሃብን ለዘለቄታው ለማጥፋት ምን እየሠራ ነው? በዚህ ዙሪያ መለስካቸውማ ከድርጅቱ አንድ የሥራ ኃላፊ ጋር ያደረገውን ውይይት

እንደሚከተለው አቅርቦታል። በኢትዮጵያ ድርቅ ያስፈራል እንጂ አዲስ ነገር አይደለም። ከድርቅ ጋር የሚመጣው የሰው እልቂትና መከራም ምናልባት የሀገሪቱን ያህል ዕድሜ ያለው ቢባል ማጋነን አይደለም። ካለፉት አምስትና ስድስት አስርተ ዓመታት ወዲህ ግን በኢትዮጵያ ድርቅን ከረሃብ መለየት ይገባል የሚሉ ድምፆች በርከት ብለዋል። በጉልህ መሰማትም ጀምረዋል። የዛሬ 44 ዓመት የተከሰተው ድርቅና ሞት

በሺህ ዓመታት ለሚቆጠር ጊዜ የቆየውን የዘውድ ሥርዓት ለመሻር አንዱና ትልቁ ምክንያት እንደነበረም በብዙዎች ዘንድ ስምምነት አለ። ከዚያም ወዲህ ብዙ ድርቆች ተከስተው ብዙ የሰው ሕይወት ረግፏል። ዛሬም ድርቅ በኢትዮጵያ አለ። ዛሬም ከስምንት ሚሊዮን በላይ የሚሆኑ ኢትዮጵያውያን ሕይወት በአስቸኳይ እርዳታ ተንጠልጥሎ ይገኛል። ድርቅና ረሃብ ዛሬም በዚች አገር እንደተጣመሩ ናቸው።

በኢትዮጵያ ለስድስት ዓመታት ያህል የግብርናውን ዘርፍ እድገት ሲደግፍ የቆየው የዓለም የምግብና የእርሻ ድርጅት ፋኦ በሀገሪቱ ድርቅንና ረሃብን ለዘለቄታው ለማፋታት ምን እየሠራ ነው ስል በድርጅቱ የኢትዮጵያ ጽፈት ቤት የተፈጥሮ ሀብት ሥራ አመራር ቡድን መሪ አቶ አማረ መንግሥቴን ጠየቅኳቸው። በእኛ ድርጅት በኩል በመሠረቱ በዋናነት እና በአጽኖት ትኩረት ሰተን እየሠራን ያለ ነው ድርቅ

አደጋ መሆን የለበትም። ድርቅ ሞትን የሚጋብዝ ወይም የሚጠራ መሆን የለበትም። በድርቅ ምክንያት የሰው ልጅ በምግብ መቸገር የለበትም። የሰው ልጅ በምግብ እጦት ምክንያት መሞት የለበትም በሚል ረሃብን ለመቀነስ ብሎም ለማጥፋት ጥረት እያደረገን ያለው ፋኦ በዚህ ረገድ የመንግሥትን ጂቲፒ ቱን መሰረት በማድረግ ጂቲፒ ቱ ማለት የልማትና ትራንስፎርሜሽን

ሁለተኛው እቅድ ማለት ነው። ትክክል ነው። ይህንን እቅድ መሰረት በማድረግ እና እንዲሁም የእርሻ ሴክተር ፖሊሲ እና ኢንቨስትመንት እቅዶችን መሰረት በማድረግ ፋኦ በሶስት አቅጣጫዎች ትኩረት ሰጥቶ እየሰራ ይገኛል። የመጀመሪያው ምርትና ምርታማነትን በሰብል ምርትና ምርታማነትን የማሳደግ ስራዎች በበርካታ የሀገሪቱ ክፍሎች ላይ በተለይም ችግር አለባቸው

በሚባሉበት ኤሪያዎች ላይ እየሰራ ይገኛል። በሁለተኛ ደረጃ በእንስሳት እና በእንስሳት ተዋጽኦ ዙሪያ እንዲሁም የእንስሳትን ምርትና ምርታማነት ከማሳደግ አንጻር አሁንም በበርካታ የሀገሪቱ ክፍሎች በተለይም እንስሳት በብዛት በሚገኙበት እና ወይም በእንስሳት በሚተዳደሩት አካባቢዎች ላይ በከፍተኛ ጥረት እያደረገ ይገኛል። በሶስተኛ ደረጃ የተፈጥሮ ሀብት አገራችን አንዱም

ትልቁ ችግር ለብዙዎቹ ችግሮች መነሻ የሚሆነው የተፈጥሮ ሀብት መመናመን በመሆኑ በዚህም ረገድ መልሶ የሚያገግምበትንና እንደዚሁም ደግሞ ወደፊት ተመሳሳይ አይነት መመናመን እንዳይመጣ የአስተሳሰብ፣ የአመለካከትና የአሰራር ለውጥ የሚመጣበትን መንገዶች በመስራት ላይ ይገኛል። ከዚህ በተጨማሪ በሀገሪቱ ውስጥ ያሉትን የእርሻ፣ የምግብ እና ከምግብ ጋር የተያያዙ ፖሊሲዎች ላይ መሻሻዎች

እንዲደረጉ ከመንግስት ጋር ያላሰለሰ ውይይት በማድረግ ለመንግስት እገዛ እየሰጠ ይገኛል። እስቲ አድማጮቻችን እንዲጨብጡት ለማድረግ በአእምሯቸው ምሳሌዎች ሊሰጡ ይችላሉ። በሰብል ልማት እና ምርታማነት አንጻር፣ በእንስሳትና እንስሳት ተዋጽኦ ልማትና በምርታማነት አኳያ በዚህ በሀገሪቷ የተለያዩ ክፍሎች በተለይ ድርቅ በተደጋጋሚ ጥቃት በሚያደርስባቸው አካባቢዎች ተደረጉ ተሰሩ የሚባሉ

በምሳሌነት የሚቀርቡ ነገሮች አሉ። በዚህ ረገድ ድርጅታችን የተሻሻሉ ዘሮችን ለገበሬዎች በማቅረብ ለምሳሌ ስትራይጋ የተባለ አደገኛ አረም ያለበትን አካባቢዎች ሊቋቋሙ የሚችሉትን ዘሮች መርጦና አፈላልጎ እሱም በመስጠት ገበሬዎች መሬታቸውን ለቀው እስከ መሄድ የደረሱበትን ሁኔታ እንዲቋቋሙ ከማድረግ አንጻር ጥረት አድርጓል። ይሄ ሀረር ውስጥ ነው።

ከዚህ በተጨማሪም እንደዚሁ አንዳንድ ቦታዎች ላይ ከዚህ ቀደም ስንዴ የማይዘሩ የነበሩት ላይ ድርቅን ሊቋቋሙ የሚችሉና በአጭር ጊዜ ሊደርሱ የሚችሉ ዘሮችን በመስጠት እንደዚሁ የተሻለ

ነገር እንዲያገኙ ለማድረግ ሙከራ ተደርጓል። በማሽላም ላይ የተሻሻሉ በአጭር ጊዜ ሊደርሱ የሚችሉ ድርቅን ሊያመልጡ የሚችሉ ዝርያዎችንም እንደዚሁ በመስጠት ምርትና ምርታማነታቸውን በፊት ከሚያገኙት የተሻለ እንዲያደርጉ ጥረት ተደርጓል።

ይሄ በሰብል አንጻር ሲሆን በመኖም ረገድ በምንመጣበት ጊዜ በአንዳንድ ቦታዎች ላይ የመኖ ዘሮችን የተሻሻሉ የመኖ ዘሮችን በመስጠት መኖ እንዲያመርቱ በተለይም ድርቅ በሚያጠቃቸው አካባቢዎች ጥረት

የተደረገ ሲሆን ተጨማሪ እንስሳት ምግብ ሊሆኑ የሚችሉትን በተሻለ መንገድ በአነስተኛ ደረጃ ምርት እንዲያመርቱ በማገዝ በተለይም አፋር ላይ ይሄ በስፋት የተሄደበት ስራ ነው። ይህንንም በማድረግ የመኖንም ችግር በመጠኑም ቢሆን ለማገዝ እና ለማሻሻል ጥረት ተደርጓል። በተጨማሪ ገበሬዎች እነኚህ በአጭር ጊዜ ሊደርሱ የሚችሉ

ጥሩ ጥሩ ዝርያዎችን በማባዛት እንዲጠቀሙ የዘር ማባዛትንም ፕሮግራሞች እንደዚሁ በወሎም በሀረርም አካባቢ ሙከራ እንዲያስፋፉ በማድረግ እገዛ ሲደረግበት ቆይቷል። እነዚህ ፕሮግራሞች በትክክል የግብርናውን ዘርፍ ወይም አርሶ አደሩንም ሆነ አርሶ አደሩን ህይወቱን ሊያሻሽሉ የሚችሉ ነገሮች ናቸው። በተደጋጋሚ የሚከሰተውንም ድርቅ አደጋ ሳያደርስ ለማምለጥ የሚያስችሉ

ዘዴዎችና አመራርት ስልቶች ናቸው። እነዚህ ስልቶች እነዚህ የአመራርት ዘዴዎች ዘላቂነት እንዲኖራቸውና አንዱ በሌላው ላይ እየተካበ እየተገነባ እንዲሄድ እና ለአንዴም ለመጨረሻ ጊዜም የሰው ልጅ ወይም ኢትዮጵያውያን እናትበሆና ከረሃብ አደጋ ጨርሶ የሚላቀቁበት ሁኔታ ማየት ይቻላል። ይሄ ዘላቂነት ያለው ነገር ሊሆን ይችላል። ምክንያቱም

ላለፉት አርባ ዓመታት ቢያንስ በተደጋጋሚ ድርቅ እየደረሰ አደጋ ሲያደርስ ተመልክተናል። እንዴት አነቃም ማለት ነው። ትክክል ነው። ይህንን በዘለቄታው ዘለቄታነት እንዲኖረ ለማድረግ የዓለም የምግብ እርሻ ድርጅት ሪዚሊየንስ የሚል ስትራቴጂ አውጥቶ እየተንቀሳቀሰ ነው ያለው። ይህንንም ህብረተሰቡ

የሚመጡበትን አደጋዎች ተቋቁሞ እንዲሄድ ለማስቻል በኢትዮጵያ ላይ መሰረት ያደረገም እንደዚሁ የኢትዮጵያ ስትራቴጂ የሪዚሊየንስ ስትራቴጂ እየተቀረጸ ነው ያለው። የማንሰራራት ማለት ይቻላል የነገር

እንደምተመልሶ ያንን ችግር ተቋቁሞት ኖርማል ህይወቱን እንዲቀጥል ለማድረግ ማለት ነው። በተጨማሪም በተለይም ደግሞ በእንስሳቱ ዙሪያ ላይ በተደጋጋሚ ጊዜ ይሄ ችግር በጣም ጎልቶ የሚታየው እንስሳት እርባታ ላይ በሚተዳደሩት አካባቢዎች ስለሆነ ይህንንም በሚመለከት በእንስሳቱም ዙሪያ ተመሳሳይ ስትራቴጂ እየተቀየሰ ነው ያለው። እነኝህ እንግዲህ ስትራቴጂዎች በእኛ እምነት ዘለቄታዊ ያለው የልማት ስራ

በመስራት የሚመጣውን ችግር መቋቋም እንዲቻል ቢመጣም ደግሞ በዛ ውስጥ ሆኖ መኖር እንዲቻል በሚያስችል ረገድ ለመስራት ዝግጅቶች ተደርገዋል። ለረዥም ጊዜዎች ይሄ እየተሰሩ ነው ያሉት እና አሁን እየሰራን ያለነውን በእነኝህ ስትራቴጂዎች በመደገፍ የበለጠ አጠናክረን ለመቀጠልና ዘለቄታዊ መፍትሔ ለመፍጠር ጥረት እያደረግን ያለ ነው። የዚህ ጥረት ውጤት ለአድማጮቻችን ግልጽ እንዲሆን ማሳየት ይቻላሉ ያሁን

ካለፉት ጥቂት ዓመታት ጀምሮ ድርቅ እየተከሰተ ቢሆንም በእነዚህ ጥርቶች ምክንያት ያልደረሰ ችግር አለ ወይ? እንግዲህ በመንግስትም በኩል ተመሳሳይ ስትራቴጂዎች አሉ። ድርቅ ሞትን እንዳያመጣ፣ ድርቅ ረሃብን እንዳያመጣ፣ ድርቅ የሰውን ስቃይና ሰቆቃ እንዳያመጣ፣ ድርቅ ከአንድ መንደር ሰውን ነቅሎ እንዳይወጣ ለማድረግ በመንግስትም በኩል ቅድመ ዝግጅት

ለማድረግ እና ከቅድመ ማስጠንቀቂያ አንስቶ ከዛ በኋላ ሁኔታውም ከመጣ ሁኔታውን በቁጥጥር ስር በማድረግ ችግሩን በቀለለ መልክ ለማለፍ እንዲቻል በመንግስትም በኩል የተዘጋጁ ስትራቴጂዎች አሉ። ቅድም እንዳልኩትም በእኛም በኩል የተዘጋጁ ስትራቴጂዎች አሉ እና እነኝህን መሰረት በማድረግ አንዱና ዋናው ትልቁ ችግር በተለይም በእንስሳት እርባታ በሚተዳደሩት አካባቢ የመኖና የውሃ ችግር

ሆኖ ነው ያገኘ ነው እና እነኚህን አስመልክቶ በመጀመሪያ ደረጃ በየ አካባቢያቸው መኖ በመስኖም መኖ በዝናብም የሚያመርቱበትን ዘዴና አንዳንድ ቦታዎችንም ከልሎ በማቆየት መኖ ለችግር ጊዜ የሚገለገሉበትንም ሁኔታ ለመፍጠር ጥረቶች እየተደረጉ ነው ያሉት። ወደፊቱን በእርግጠኝነት ለመናገር አስቸጋሪ ነው እንደሚያውቁት

ይሁንና ረጅም ጊዜ በተደጋጋሚ ይሄ ችግር ከመድረሰው አኳያ መንግስትም ሆነ ዓለም አቀፍ ድርጅቶች ይህን ችግር ለመቋቋም እስከዛሬ ድረስ ከሚያደርጉት ጥረት አኳያ በተጸራሪው ደግሞ አሁን ከሚታየው የአየር ንብረት ለውጥና ከሚያደርሰው አደጋ አኳያ በኢትዮጵያ ያለው ወይም እስከዛሬ ድረስ ስንመለከተው የቆየነው የድርቅ እና እሱን ተከትሎ የሚከሰተው አደጋ

ወደፊት እየቀነሰ ይሄዳል ብለው ያስባሉ? ይህንንስ እንደው ለመቆጣጠር አቅም እየተገነባ ነው የሚል እምነት አለዎት? በእኔ እምነት እየቀነሰ ይሄዳል የሚል ሙሉ እምነት አለኝ። ምክንያቱም በርካታ ዝግጅቶች በመንግስትም በተለያዩ የልማት አጋሮችን በኩል በዚህ ረገድ እየተሰሩ እንደሆነ አቃለሁኝ። ስለዚህ እነኚህ ሁሉ ተቀነባብረውና ተቀናጅተው

ከተተገበሩ የማይቀንስበት ምክንያት ብዙም አይታየኝ። ዩኤስ ኒውስ ኤንድ ወርልድ ሪፖርት ሰፕተምበር 13 ቀን 2017 ትናንት ባሰፈረው ዘገባ እንዳመለከተው የተባበሩት መንግስታት ድርጅት ሶስት የተለያዩ አካላት መሪዎች 9.5 ሚሊዮን ዜጎቿ የዕለት አስቸኳይ እርዳታ በሚሹባት ኢትዮጵያ ጉብኝት ካደረጉ በኋላ

ድርጅቱ አዳጊ አገሮች ህዝባቸውን ከድርቅ አደጋ ለመታደግ ተጨማሪ መዋለ ንዋይ ለረዥም ጊዜ በሚያገለግሉ ፕሮጀክቶች እንዲያፈሱ አሳስበዋል። በኢትዮጵያ ሶማሌ ክልል ለተከታታይ ሦስት ዓመታት ዝናብ አልጣለም። በክልሉ የረሃቡ ደረጃም ወደ ችጋር ወይንም ጠኔ የተጠጋ እንደሆነ ባለሙያዎች ይናገራሉ። በኢትዮጵያ ሶማሌ ክልል ብቻ ካለፈው ዓመት መጨረሻ ጀምሮ

ሁለት ሚሊዮን እንስሳት ሞተዋል። የእንስሳት ዕልቂት አርብቶ አደር ማኅበረሰቦችን በእጅጉ ጎድቷቸዋል ሲል በመንግሥታቱ ድርጅት የምግብና የእርሻ ድርጅት አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው አመሃንና እንግዳውን እናመሰግናለን። ቀደም ሲል በዜናው እንደተገለጸው በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙት ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ሰሞኑን በአወዳይ፣ በጅግጅጋ፣ በጭናክሰን ወረዳና ሌሎችም አካባቢዎች ሁከት የቀላቀሉ ሰልፎችና ጥቃቶችን ያካተቱ ሁኔታዎች ተስተውለዋል።

ዘገባ እየተጠናቀረ ነው። እንደደረሰን እናቀርባለን። አሁን ወደ ተቀሩት የመጽሔት ክፍለ ጊዜ ዘገባዎች ስናልፍ የዩናይትድ ስቴትስ ይቅርታ፣ ዩናይትድ ስቴትስ በቀላል መሳሪያ ንግድ ከዓለም ዋናዋ መሆኗን አንድ ጥናት አመልክቷል። ኢጣሊያ፣ ብራዚል፣ ጀርመን እና ደቡብ ኮሪያ ደግሞ ቀጥለው ተፈርጀዋል። ሊሳሽ ላይን ስለ ቀላል መሳሪያ ሽያጭ በወጣው ጥናት ላይ ተመስርታ ተከታዩን ዘገባ አድርሳናለች። አዳነች ፍሳዬ ታቀርባለች።

ጥናቱ እንደሚለው እንደ አውሮፓ አቆጣጠር በ2014 ዓ ም ከሶስት ዓመታት በፊት ማለት ነው፣ ቢያንስ በ6 ቢሊዮን ዶላር የሚገመት የመሳሪያ ሽያጭ በዓለም ደረጃ ተካሂዷል። ከዛ በፊት በነበረው ዓመት በ200 ሚሊዮን ዶላር ከፍ ብሏል ማለት ነው። ጥናቱ በሚያሳየው መሠረት የመሳሪያው ግብይት ከ2.5 ወደ 2.2 ቢሊዮን ዶላር ከቀነሰ በኋላ አሜሪካ ከአራት ዓመታት በፊት ያነሰ መሳሪያ ነው የገዛችው።

ያም ሆኖ ግን ከዓለም ዋናዋ የቀላል መሳሪያ ገዢ መሆኗ ቀጥሏል። ካናዳ፣ ሳውዲ አሬቢያ፣ ኢንዶኔዥያና ጀርመንም በብዛት ይገዛሉ። ዩናይትድ ስቴትስ ቀላል መሳሪያ በመሸጥም አንደኛ ናት። ከሶስት ዓመታት በፊት አንድ ነጥብ አንድ ቢሊዮን ዶላር የሚያወጣ ቀላል መሳሪያ ወደ ውጭ ልካለች። የጥናቱ ዘገባ እንደሚለው ኢራን፣ እስራኤል፣ ሰሜን ኮሪያ፣ ሳውዲ አረቢያና የተባበሩት የአረብ ኤሚሬቶች

ወደ ውጭ የሚልኳቸውን ዕቃዎች አስመልክቶ በግልጽነት ጉድለት ዝቅተኛ ማርክ አግኝተዋል። እስራኤል ለመጀመሪያ ጊዜ ዜሮ ነጥብ አግኝታለች። ሰሜን ኮሪያ በግልጽነት ፈተና ላይ ሁሌም ትወድቃለች። የቀላል መሳሪያዎች በድብቅ መሸጥ መሳሪያዎቹ መግባት በሌለባቸው እጅ ውስጥ ገብተው ግጭትንና አለመረጋጋትን ለማባባስ ዕድል ሊከፍቱ ይችላሉ። ቀላል መሳሪያን አስመልክቶ በተደረገው ጥናት

ከፍተኛ ሚና ያላቸው ፖል ሆልቶም ሰሜን ኮሪያን ከመሳሰሉት ሀገሮች መሳሪያ የሚያገኘው ክፍል ማን እንደሆነ ለይቶ ለማወቅ ከባድ ነው ብለዋል። ከሰሜን ኮሪያ መሳሪያ ማግኘት የቀጠሉት እንደ አውሮፓን አቆጣጠር በ1980ዎቹና 90ዎቹ ዓመታት ያገኙ ከነበሩት ዋና ዋናዎቹ ናቸው ብሎ መገመት ይቻላል። ስለሆነም

የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የሚጣለውን ማዕቀብ የሚቆጣጠረው የጠበብት ቡድን የሠራው ሥራ አለ። ከሰሃራ በመለስ ያሉ በተለያየ መልክ እርዳታ ያገኙ ሀገሮች እንዳሉ ጠቁሟል። በአሁኑ ወቅት በናሚቢያ፣ ዩጋንዳ፣ ኤሪትሪያ እና በኮንጎ ዲሞክራሲያዊት ሪፐብሊክ ላይ ምርመራ እየተካሄደ ነው። በክልላዊ ደረጃ ሲታይ ደግሞ የአሜሪካ ሀገሮች እንደ አውሮፓ አቆጣጠር በ2001ና በ2014 ዓ ም መካከል

ከዓለም አርባ ከመቶውን ቀላል መሳሪያ ማስገባታቸውን ጥናቱ አመልክቷል። አውሮፓ፣ እስያና ፓሲፊክ እንዲሁም አፍሪካ አስገብተዋል። አፍሪቃ ያስገባችው የቀላል መሳሪያ መጠን አራት ከመቶ ቢሆንም ጥናቱ እንደሚለው በ13 ዓመታት ጊዜ ውስጥ የንግዱ ዋጋ በሦስት እጥፍ ጨምሮ ከ8 ሚሊዮን ዶላር ወደ 237 ሚሊዮን ዶላር ከፍ ብሏል።

አድማጮች ሦስተኛውና የመጨረሻ የመጽሔት ትንታኔ ርዕስ ወደ ናይሮቢ ኬንያ ይወስደናል። የኬንያ ሲቪል ማኅበረሰብ ጥምረት የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትላንት ማታ የተቃውሞ ሰልፍ አካሂዷል። ጥምረቱ አንዳንድ የምርጫው ኃላፊዎች ከኃላፊነት እንዲነሱም ጠይቋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኳል።

ትላንት ማምሻ በኬንያ ዋና ከተማ በተደረገው ሰልፍ በመቶዎች የሚቆጠሩ ተገኝቶ የተሳተፉ ሲሆን የኬንያ ሲቪል ማኅበረሰብ ጥምረት መሪዎች ለኬንያ የምርጫ ቦርድ እና ለኬንያ ዋና አቃቤ ጋቤተቷ አቅርበዋል።

ጥምረቱ ትላንት ለሁለቱ መስሪያ ቤቶች አቤቱታን ሲያቀርብ ባለፈው ምርጫ ወቅት ህገ ወጥ ድርጊት በፈጸሙ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርገው የኬንያ ዋና አቃቢ ህግ ክስ እንዲመሰርትባቸው ጠይቀዋል። እንጆን ጆሙዌ ጥምረቱን ወክለው በኬንያ የምርጫ ቦርድ ዋና መስሪያ ቤት ፊት ለፊት ለቦርዱ ኃላፊዎች አቤቱታውን ያቀረቡ ተወካይ ናቸው። በነሐሴ 2 2009 የኬንያ ምርጫ ላይ

የኬንያን ሕዝብ ውሳኔ የማናናቅ ወንጀል ተፈጽሟል። ያም ወንጀል የሀገር ክህደት ወንጀል ይሰኛል። እናም እያልን ያለነው የኬንያ ሕዝብ እነኚህ የሕዝቡን ውሳኔ ያናናቁትን ግለሰቦችና ኃላፊዎች ተከታትሎ ይፋረዳቸው ነው። በሁለተኛ ደግሞ ነገሮች ሁሌም እየተለመዱ መሆን የለባቸውም። ከአሁን በኋላ እንደገና ለሕገወጥ ድርጊት ተጋልጦ ውጤቱ ሊሻር የሚችል ምርጫ

ማካሄድ አንፈልግም። ስለዚህ ጠቅላይ ፍርድ ቤቱ በምርጫ ሂደቱ ያጣጣላቸውን ቴክኖሎጂዎችና አካሄድ በመከተል ሊካሄድ ያለውን ምርጫ ማድረግ አይገባንም። ስለዚህ ለውጥ መደረግ አለበት እንላለን።

ምስተር ሙዌ በተጨማሪ የኬንያ የምርጫ ቦርድ ስራ አስፈጻሚ እዝራ ችሎባና ሌሎች በዚህ የምርጫ ውጤት ላይ ስማቸው እያለ አግባብ የተነሳው ከስራቸው እንዲነሱ እንዲሁም የኬንያ የምርጫ ቦርድ በናሴ ሁለቱ ምርጫ ላይ በአገልግሎት ላይ የዋለው ማንኛውንም ቴክኖሎጂ መርምሮ ውጤቱን ለህዝብ ይፋ እንዲያደርግ ጠይቀዋል።

የኬንያ ምርጫ ቦርድን ወክለው ከጥምረቱ አቤቱታን የተቀበሉት ኮሚሽነር ሮዝሊን አኮምቤ ለሰልፈኞቹ ጥያቄያቸውን ለምርጫ ቦርዱ ኮሚሽነርና ለሚመለከተው አካል አቀርባለሁ ሲሉ ቃል ገብቶላቸዋል። ሰልፈኞቹ ለኬንያ ዋና አቃቤግ በተመሳሳይ ሁኔታ አቤቱታ የቀረቡ ሲሆን ጠቅላይ ፍርድ ቤቱ እንዳስቀመጠው ተፈጽመዋል በተባለው ህገ ወጥ ድርጊት ላይ የተሳተፉ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርጎ አቃቤግ ክስ እንዲመሰረትባቸው ጠይቋል።

ሉኒስ ሎዱዋ የኬንያ ዋና አቃቤ ህግ ወክለው ሰልፈኞቹን አናግረው አቤቶታቸውን ተቀብሏቸዋል። እናመሰግናለን። ይህንን አቤቱታ ኬንያ ዋና አቃቤ ህግን ወክለን እንቀበላችኋለን እና አጥንተነው ተገቢውን እርምጃ የምንወስድ ይሆናል። ሌላም ላረጋግጥላችሁ የምፈልገው ነገር ዋና አቃቤ ህጉ ስለ ተፈጸሙት ወንጀሎች

በጣም እያሰበበት መሆኑን ነው። ስለዚህም በጥፋቱ የተሳተፉትን ሰዎች በተጠያቂነት እንደዚሁ በቂ መረጃ እንዲገኝ ጉዳዩ ከሚመለከታቸው የምርመራ ተቋማት ጋር በመሆን እየሰራን ነው። እናም በድጋሚ ዋና አቃቢ ህጉን በመወከል ላመሰግናችሁ እወዳለሁ። ይህንን አብዮታችሁን አይተን ወደ እናንተ የምንመለስ ይሆናል። ኬንያውያን ከእኛ የምትጠብቁትን ነገር እንወጣለን።

በኬንያ ሕግ የኬንያ ዋና አቃቢ ሕግ የህዝብ ጥቅም የሚነካ ማንኛውም ወንጀል ሲፈጸም የኬንያ ፖሊስ ኮሚሽን ምርመራ እንዲያደርግ የማዘዝ ስልጣን ያለው ሲሆን በምርጫ ጊዜ ለሚከሰቱ ወንጀሎች እንዲመረመሩ የማዘዝ ስልጣንም አለው። እስካሁን ዋና አቃቢ ሕጉ ከምርጫው ጋር የተያያዙ 144 ክስ መዝገቦችን ወደ ፍርድ ቤት ወስደዋል። ከዚህም እስካሁን 122ቱ ውሳኔ ያላገኙ ሲሆን 24 የክስ መዝገቦች በኬንያ የምርጫ ቦር ሰራተኞች ላይ በዋና አቃቢ ሕጉ የተከፈቱ መሆናቸውን ተናግረዋል።

የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቻቡካቲ የኬንያ ፖሊስና የሚመለከታቸው አካላት በማንኛውም የቦርዱ ሰራተኞች ላይ ምርመራ አድርጎ ወንጀል የተገኘባቸውን በቁጥጥር ስር እንዲያውል አዘዋል። ሆኖም እስካሁን

በይፋ በፖሊስ ቁጥጥር ስር ያዋለ የኬንያ የምርጫ ቦርድ የበላይ ኃላፊ የለም። በድጋሚ እንዲደረግ የተወሰነው የኬንያ ፕሬዚዳንታዊ ምርጫ በጥቅምት ሰባት ሁለት ሺ አስር እንዲካሄድ ፍርድ ቤት የወሰነ ሲሆን በዚህም ሳምንት መጀመሪያ በምርጫ ቦርዱና በሁለቱ ተፎካካሪዎች መካከል ልደረግ የነበረው ስብሰባ ሳይሳካ ቀርተዋል።

ከኡሁሩ ኬንያታ ተቀናቃኙ ራይላ ኦዲንጋ ጋር በኬንያ ምርጫ ቦርድ ዋና መስሪያ ቤት ተገኝተው የነበሩ ሙሳሊያ ሙዳቫዲ ውይይቱ ሳይካሄድ የቀረው የፕሬዝዳንት ኬንያታ ተወካይና እሳቸው ባለመገኘታቸው መሆኑን ተናግረዋል።

ጉዳዩን አስመልክተው የኡሁሩ ኬንያታ ምክትል ለመሆን በመወዳደር ላይ የሚገኙት ዊሊያም ሩቶ ስብሰባው ላይ መገኘት ያልቻል ነው ቀድሞ ስለ ስብሰባው በጊዜ ስላልተነገረን ነው ሲሉ መልስ ሰጥተዋል። ቢሆንም የየፓርቲ ተወካዮቹ ለየብቻ ከምርጫ ኮሚሽነሩ ጋር የተገናኙ ሲሆን የተቀናቃኙ ፓርቲ ተወካዮች ከምርጫ ኮሚሽኑ እስካሁን ይዘቱን ማብራራት ያልቻሉት ዶክመንት መቀበላቸውን አሳውቋል።

የኬንያ ፓርላማ ባለፈው ማክሰኞ ወደ ስራ የተመለሰ ሲሆን ፕሬዚዳንት ኬንያታ የተቃዋሚ ፓርቲ ፓርላማ ተወካዮች ያልተገኙበት ፓርላማ ላይ ንግግር አድርገዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል።

አሁን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ቪዎች እንኳን ከዘመነ ማቴዎስ ወደ ዘመን ማርቆስ በሰላም አደረሳችሁ።

አንድ በጣም የሚያሳዝን ወሬ የሰማሁት በዚህ በሶማሌዎች እና በኦሮሞዎች የድንበር ጉዳይ ነው። እነዚህ ሰዎች ለመሆኑ መሬቱ የነሱ እንዳልሆነ ያውቃሉ? መሬት እኮ የመንግስት ነው። መንግስት እኮ ለፈለገ ኢንቨስተር ሊሰጠው ይችላል። ለምንድን ነው ወንድማኖች የሚጋደሉ? ለምንድን ነው ኢትዮጵያውያን እርስ በራሳቸው የሚጋደሉ? ክልል ምናምን የሚባል ምንም መሬት የላቸው። መሬቱ በአዋጅ የመንግስት ነው። ፖሊስቷ

ማንም ሰው በኢትዮጵያ ውስጥ የመሬት ባለቤት አይደለም። የጣራ ባለቤት ሊሆን ይችላል፣ የመሬት ግን አይደለም። ባካችሁ ይህን ነገር አስተላልፉና ህዝቡ ሰው ራሱ ከመጋደል ትቶ ሰላምን ፈጥሮ የራሱ የመሬት ባለቤት የሚሆንበትን አዋጅ ማስለወት አለበት። ጤናሽ ድልኝ

ሶማሌ ክልል ባለስልጣን ጋር ያደረግሽው ውይይት ሰምቼ ነበር። እና እስካሁን ስንፈልግ ነገር ያጣነውን ነገር ነው ቪኦኤ ላይ የሰማሁት። ማስረጃ በማስመልከት ፀበቅ አድርገሽ መጠየቅ ያለባቸውን ሞግተሽ ጠይቀሻል። ብዙ ጊዜ ቪኦኤ ላይ የማላየው ነገር ይሄን ነበር እና በጣም ነው ደስ ያለኝ። ተጠያቂ የሆኑትን ሰዎች

የሕዝብን ድምፅ ሆናችሁ እንዲህ ስትጠይቁ የጋዜጠኛ ተግባር ነው። እውነቱን ስነ አድማጮች የራሳቸውን ውሳኔ ይወስናሉ። ሁላችሁም በዚህ ብትቀጥሉ ጥሩ ነው። ነገር አይቀርቡልንም ብላችሁ እንዴት ነው ባለስልጣንን የማባበሉ ነገር? እዚህ ላይ ይብቃ።

አድማጮች አሁን ለሰዓቱ የተዘጋጁ ዜናዎችን እናቀርባለን። በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙት ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ

ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ቀደም ሲል በዜናው እንደገለጽ ነው ዘገባ እያጠናቀርን ነው፣ እንደደረሰን እናቀርባለን። በሌላ በኩል በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሞቃዲሾ የመጡ ኃይሎች ተሳትፈው እንደሆነ የተጠየቀው የውጭ ጉዳይ ሚኒስቴር ስለ ግጭቱ ዝርዝር መናገር እንደማይቻል አስታውቋል። የሰው ሕይወት በማለፉ ግን ማዘኑን ገልጿል።

የኬንያ የሲቪል ማህበረሰብ ጥምረት የሀገሪቱ የምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትናንት ማምሻው ላይ የተቃውሞ ሰልፍ አድርጓል። ጥምረቱ አንዳንድ የምርጫው ኃላፊዎች ከስራቸው ተነስተው ምርመራ እንዲካሄድባቸው ጠይቋል። ህጋዊ ሰነድ ሳይኖራቸው በልጅነት ወደ ዩናይትድ ስቴትስ የገቡ ፍልሰተኞችን አስመልክቶ ከምክር ቤቱ መሪዎች ጋር ስምምነት ለመቋጨት

በጣም ተቃርቤ ያለሁ ይላሉ ፕሬዚደንት ዶናልድ ትራምፕ። የሚደረስ ማናቸውም ስምምነት ግን ስፋት ያለው የድንበር ጥበቃን ማካተት አለበት ብለዋል ፕሬዚደንቱ። በኃይለኛ ዝናብ አዘል ማዕበል እርማ ወደ ተመታችው ወደ ፍሎሪዳ ክፍለ ሀገር ዛሬ ተጉዘዋል። በዚያ ስለተያዘው የመልሶ ማቋቋምና

ጥረት ገለጻ እየተደረገላቸው ነው። ጉዳት ከደረሰባቸው ነዋሪዎች ጋርም ተነጋግረዋል። ምክትል ፕሬዚደንቱ ማይክ ፔንስ ከፕሬዚደንቱ ጋር አብረው ተጉዘዋል። አድማጮች፣ ወደ ምሽቱ ቅንብሮች ወደ አንደኛው እናልፋለን። በቅድሚያ ባህልና ማህበረሰብ

በትምህርት ዙሪያ ያተኮረ ተከታታይ ውይይት የመጨረሻው ክፍል ነው። ባህልና ማኅበረሰብ ለምሽቱ ይዞ የቀረበው በትምህርት ምርምርና ጥናት ዓለም የአንድ ሰው የዕድሜ ልክ ጉዞ በመምህርነትና በትምህርት ሥራ አመራር የሥራ መስኮች በኢትዮጵያ የትምህርት ሚኒስቴር ሠርተዋል። ኋላም በተለያዩ የአፍሪቃ አገሮች በተባበሩት መንግሥታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል።

አሁን ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የለተቀን ስራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የሥርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ በአሌክሳንድሪያ ከተማ መኖሪያ ቤታቸው ጎራ ብሎ ሥራቸውን የተመለከተው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር የጀመረውን ውይይት የመጨረሻ ክፍል ይዞ ቀርቧል።

ባለፈው ሳምንት ዝግጅቱ የተነሳ አንድ ጥያቄ መለስ ብሎ በማስታወስ ነው የሚጀምረው። ከጣሊያን ወረራ በኋላ ቀደም ሲል በአካባቢ አስተሳሰብ ይራመዱ የነበሩ ትምህርት ቤቶች የትምህርት አሰጣጦች የቱን ያህል ፈጥነው ተቀየሩ? ዘመናዊ ትምህርት ከውጭ ከመጣው ከባዕዱ አስተሳሰብ ጋራ ምን አይነት ተጽዕኖ አሳደረ?

ስለ ጥንት ባህል እና ስለ ግዕዝ ትምህርት ብዙም የማውቀው ነገር የለም። ግዕዙንም አንዳንዱን በግድ እንዳጋጣሚ በልምድ ተማርኩት እንጂ ግን ከነዚህ ከመምጽፉት ብዙ ተምሬያለሁ። ብዙ ጊዜ ከልጅነት ጋር ከአያያዝ ጋር ሊገናኝ ይችላል። ግን በትምህርት የሚመጡ ነገሮችን ልጆችን ለተለያየ ነገር እድል እንዲኖራቸው ከማድረግ ለምሳሌ የሙዚቃ ትምህርት ሊሆን ይችላል፣ የስነ ስዕል ይችላል

ከዋናው ትምህርታቸው በተጓዳኝ የተለያዩ ጥበቦችን እንዲቀስሙ ማድረግ እንደሚረዳ ይታመናል። አሁን በዚህ እርሶ ባዘጋጅት ስርዓተ ትምህርትም ውስጥ ሆነ በእርሶ ልምድ ውስጥ የሀገር ባህል ሙዚቃ ሊሆን ይችላል፣ ጥበብ ነክ የሆኑ ነገሮች ከመደበኛው ትምህርት ጋር ጎን ለጎን እንዲሄዱ የሚያስቡት ነገር አለ? በዚህ ስርዓተ ትምህርት ውስጥ የተመለከቱት? አዎ፣ ብዙ የመፍጠር የመካፈል

የህግ ስነስርዓት ከማክበር ህብረት አስፈላጊ ስለመሆኑ ህብረትም አስፈላጊ የሚያደረገው ፍርድን ለማስከበር ደግሞ ፍርድ መሰረታዊ መሆኑ ይህን ይሄንን እናደርግ ነበር። ሀሳብ አፍላጊነት

ምናልባት ትምህርቱ የሚሰጥበት ሁኔታ ውስጥ ጎድሏል ከሚባሉት ውስጥ ነው። አዲስ ሀሳብ የማፍለቅን አቅም የሚረዳ ነገሮችን ከተለያየ አቅጣጫ ማየት የመፍቀድ ነገር አለ። እስኪ ያጫውት እንዲያውም አንድ ጊዜ ፍቀድልኝና ማውጫውን ለ የስራ ማክበርና መውደድ ዝንባሌ ይልል ኃላፊነትን መቀበል መብቃት ይል ስራ አክባሪና ወዳድ ለመሆን

ስለመቻሉ ይላል። በርትቶ መስራት ራስን በራስ እያደር ማሻሻልና ብልጽግናን ማግኘት የሚላል ስራ መፍጠርና ለመበልጸግ ትክክለኛ ዳኝነትና ሀቀኛ ፍርድ አስፈላጊ ቅድመ ሁኔታ መሆናቸው ይላል። እዚህ ደግሞ ቂም በቀል መያዝና መወጣት ሀቀኛ ዳኝነትና የፍርድ ጠር መሆኑ ይላል። እነዚህ ላይ በሕይወታቸው ሊረዷቸው የሚችሏቸውን ነገሮች ከወዲሁ የሚቀስሙበትን ነገር ነው።

ግን መፍጠሩ እና ስራው ላይ የተግባር ዕድና የእጅ ስራ ብዙም እኛም አልነበረን የምናስተምረውም አልነበርም እንደማስበው እኔ የሙዚቃ መጫወቻ ሙዚቃ ለመሳሪያ ማቀው ለውነበረ ገራገሩን ደግሞ እንመልከት። የልጅነት ዘመን የራሱ ገጽ አለው። በየዘመኑ በየገጽታው የሚለዋወጥ ይመስለኛል። የዛሬ ልጅ የሚውል የሚያድግበት የሚጫወታቸው ጨዋታዎች ሳይቀሩ

የእናንተ የልጅነት ዘመን ምን ይመስል ነበር? ማን ማንን ያስታውሳሉ? ምን ታደርጉ ነበር? እኛ መቼም ዋናው ኳስ ጨዋታ ነው። ኳስ ጨዋታ ነው። እነ ይድነቃቸው የሚባሉትን እነሱ እነሱን ማየት ነው። ትምህርት ቤትም ተፈሪ መኮንን ከቀዳማ ኃይለሥላሴ መድኃኔዓለም ከዊንጌት ግጥሚያ እየተባለ በዚያ ነበር ጊዜውን ብዙ ጊዜ ምላስር እግር ኳስ ነው ዋናው። ከዚያ የስፖርት ውድድር ነበረ ሩጫ ምን ማለት

በዓመት በዓመት ይደረግ ነበር። በዚያም አሸናፊ ለመሆን ጎበዙንም ለማድነቅ ብዙ ተሳተፍ ነበር። በትምህርት እና በመደበኛ ጥናት ውጪ በፈቃዱ በሚያነቡት በልጅነት ጊዜ ካነበቡት የሚያስታውሱት ኢትዮጵያዊ የሚሆን ኢትዮጵያውያን ሆነ የጻፈው ትልቅ ተጽዕኖ አሳድሮብኛል የሚሉት የቆየ የከበደ ሚካኤል ነው። ታሪክና ምሳሌ ከበደ ሚካኤል በተለይ የማረሳው

የቅጣት ማዕበል የሚለውን ነው። የቅጣት ማዕበል ኮሚኒዝም ነው። በመሬት ላይ ገነትን እሰጣቸዋለሁ ብሎ ተስፋ የሚሰጥ የማይሆን ቅዠትና ህልም እያስተላለፈ ሰውን የሚያስተላልቅ የቅጣት ማዕበል መነሻ ወሱ ሶሻሊዝም ያመጣል ስጋታቸውን የጻፉበት መስረቅስ፣ መግደልስ፣ ምንድን ነው ክፋቱ፣ እንዲ አያያዙ መጠንከር በብርቱ የሚል ስላቅ ነው። ዶክተር አያሌው

ይሄ እንግዲህ የእድሜ ልክ ድካም ነው ማለት ይቻላል። እነኚህን መጽሐፍ በኋለኛው ጊዜ ባለፉት አስራ ሶስት አመታት ውስጥ ይጻፏቸው እንጂ እድሜውን በሙሉ የሄዱበት የያዙ ናቸው እና ሰዎች እጅ እንዲደርሱ በብዙ ቅጂዎች አሁን ከተዘጋጁበት አልፈው ለታሰቡበት ዓላማ እንዲሁ ለማሳተም እየተዘጋጁ እንደሆነ ነው የተረዳሁት። ምንድን ነው የሚቀጥለው? የሚቀጥለው ብችል መምህራን ማሰልጠኛ ሄጄ

የስድስት ወር የሶስት ወር ስልጠና ብሰጥ እና ይሄንን በነጋገርበትና ባስተምረው ይሄንን ነው ምፈልግ። እነኚህስ መጽሐፍት፣ ስርዓተ ትምህርት በትምህርት ሚኒስቴር ውስጥ በተማከለ መንገድ የሚሰራ ነው እና ግለሰቦች ከሚያነቡት ባሻገር ለብዙዎች መድረስ የሚችለው በዛ መንገድ የትምህርት ስርዓቱን ገጽታ በማስተካከል ነው እና እዛስ በኩል የሚታየት ነገር አለ። የሚታየኝ እንግዲህ የመንግስት ቁጥጥር የመንግስት ፖለቲካውን አላውቅም።

ግን ተማሪዎች አግኝቼ ባስተምር እነሱ ራሳቸው ደግሞ ሌሎቹን ያስተምራሉ። ይህን ለመመሪያ እንዲጠቀሙ ደግሞም ይሄንን ብቻ እንዲጠቀሙበት ሳይሆን ከዚህ የበለጠ እንዲያደርጉ እነሱ እንዲጽፉ እንዲሰሩ፣ መነሻ ሀሳብ እንዲሰጣቸው ነው። በአፍሪካም በኢትዮጵያም መንገዱን ካዩ የእኛም ሀገር የአፍሪካም ሀገር ሰዎች ያግዩትን የበለጠ አሳምረው ይሰራሉ።

የአፍሪካ ሶስት አገሮች የተዘዋወርበት በአማካሪነት በሰሩበት በዚህ በዩናይት ስቴትስም ጭምር ሰርተዋል። በኢትዮጵያ አስተምረዋል። በሕግ የበላይነት በመተዳደር ግብረ ገብነት

ደንብና ል የዛሬ ዘመን ኢትዮጵያ ልጆች ትልቅ ስራ ነው። የህግ የበላይነት ላይ እስኪ ያጫውት። የእኛ ሀገር የህግ የበላይነት፣ የእኛ አገር ዴሞክራሲ ለበጣ ነው፣ ጨዋታ ነው። በምንም አይነት መንገድ አልኖርንበትም፣ አናቀውም። ዴሞክራሲ የሚባል ቃል ነው ከመጽሐፍ የተወሰደ፣ በህግ ስር መተዳደር የምትለው ቃል ነው። ይሄን ደግሞ የሚመሰክረው አሁን ድረስ መንግስት ለህግ ቦታ አልሰጠውም። እንደፈለገ ነው የሚያደርገው።

ጉልበተኛ እንደፈለገው ነው የሚሆነው። ሁሉም ስብከት ላይ እና ተናጋሪነት ላይ ነው የሚሰማው። ሁሉም አዋቂ ነው እና ኬዎስ እና ኮንፊውዥን ጥላቻ ነው የምናሳው። መተባበር፣ መከባበር፣ እውነትን ማስቀደም የሚባል ነገር የለም ብዬ ነው የምገምት ሆነ እዚህ ዳር ሆኜ

ላሉት ዲሞክራሲ በሕግ የበላይነት መተዳደር ትልቅ ጽንሰ ሀሳብ ነው። ማንኛችንን በዴሞክራሲ ያደግ ነው ያወቅ ነው ስለ ዴሞክራሲ ሄደን የምናወራው እና ለሕዝብ ደግሞ በአዋጅ የምናደርገው ዜጎች ጋር ያ ትንሽ የተሻለ ገጽታ ያለው አይመስሎትም? በሕግ አምላክ ይላል አንድ ሰው እንዲረዳ በባንዲራ በዘበን በዝባን መንግስት ይልሃል በዝባን ሕግ ይልሃል አይሰራም። ቃል ነው እሱ።

ዜጎች ህግ ለማክበር የሚችሉበትን ሁኔታ የሚመሩት ማክበር ያለባቸው ይመስላል። አዎ፣ ዜጎች ራሳቸው ባለቤት ነኝ ያገር የእኔ ጉዳይ ነው የሚል መሆን አለበት የሚነገሩ አይደሉም። በምግባር መታየት አለ። ደግሞ ጉዳዩ የእኔ ነው መሆን አለበት፣ ያንንም ማስፈጸም ያለብኝ የእኔ ጉዳይ ነው። ለሃይማኖት የሄደ የሚነግር የለም። ዶክተር አያሌው ገብረ ሥላሴ

የህይወት መንገድ የእድሜ ልክ ትሩፋቶችን ነው በመጽሐፍቶ በሚኒ ስርዓተ ትምህርቶች ውስጥ የተካተቱት ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። መቼስ ሰው የሚችለው ያለውን ከወረወረ ምንድን ነው ንፉጋ ይባል። በእርግጥ ያለውን በጠጣዋል ፍሬውን መጽሐፍቱ የሚደረሱበት ሁኔታ ሲሆን ምፈልገው እንዳው ይቻል ሶስት ሶስት ወር ይሄድኩኝ የማስተማር እድል ባገኝ መምህራን ማሰልጠኛ ያለው አስተማሪ

ሃያ ሰላሳ፣ አርባዎቹ እንደገና፣ ሃያ ሰላሳ፣ አርባ ሲሆኑ እየተባዛ ይሄዳል። የሚያስተምሩትን ማስተማር መሰረቱ ነው እና ደግሞ የሚጠቅም ከሆነ አታግደው ራሱ ነው የሚሄደው። ግናለ አመሰግናለሁ፣ ዩኒቨርስቲ ይህን ድምፅ ስለሰጣችሁኝ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል።

ወደ ቀጣይ ዘገባ እናልፋለን። አድማጮች፣ በሶማሌና በኦሮሚያ አዋሳኝ ክልሎች ላይ የተፈጸሙት ጥቃቶችና ግጭቶች ከዕለት ወደ ዕለት የመስፋታቸው ሁኔታ ወደ ከፋ መገዳደልና ወደ መፈናቀል እየዘለቀ ይመስላል። ዘገባው ተጠናቅሮ አልቆ አሁን ደርሶናል። ወደዚያው እናልፋለን። ሰሞኑን

በአወዳይ በጅግጅጋ በጭናክሰን ወረዳና ሌሎችም አካባቢዎች ሁከት የቀላቀሉ ሰልፎችና ጥቃቶችን ያካተቱ ሁኔታዎች ተስተውለዋል። ሰለሞን አባተ ነው ሲከታተል ያመሸው፣ ተከታዩን ዘገባ አጠናቅሯል። መስከረም ሁለት ሁለት ሺህ አስር ዓመተ ምህረት ማክሰኞ ከትናንት በስቲያ

አወዳይ ከተማ ላይ ድንገተኛ ሰልፍ አደረጉ በተባሉ ሰዎች ተፈጸመ በተባለ የሁከት አድራጎት ከተለያዩ ምንጮች የተለያየ ቁጥር የሚጠቀስባቸው እጅግ የበዙ የሕይወት ጉዳቶች ደርሰዋል። ወንድሞቼ አወዳይ ላይ ተገድለውብኛል እማኝ ነኝ ያሉ ሰው ለሐዘን ጅጅጋ መግባታቸውን ገልጸውልኛል። የአወዳዩን ሁኔታ እንደሚያውቁ ነግረውኛል። በሚገባ ነው የማውቀው ነግታል። በሚገባ እንዴት ሊያውቁ ቻሉ እርሶ የአወዳዩን ሁኔታ?

እኔ አወዳይ ሁኔታ ላቁ የቻልኩት እዛ የነበሩ የሞቱት የሶማሌ ብሔረሰብ አባላት የሆኑት ሰላሳ አመት እዛ መኖር የነበሩ ልጅ ያፈሩ ከኦሮሚያ ሴት ልጆች አግኝተው ንብረት ያፈሩ እዛ ሰላሳ አመት የሚኖሩ ሰዎች ነበሩ። የኔ ወንድም ተገለለ እዛ ተገድሏል። እማኝ ነኝ የሚሉትኝህ ሰው ጅጅጋ ከተማ ዛሬ ከሰላሳ በላይ አስከሬን መግባቱን ተናግረዋል።

يوم تجهز له

ሕዝቡ ከፎቅ እየተወረወረ በየቤቱ ገብቶ በመንጮ እና በድንጋይ እየተጨፈጨፈ ጠቅላላ በሶማሌ ዘር በመሆናቸው ምንም ያላጠፉ ነጋዴዎች፣ የጫት ነጋዴዎች የጫት ላኪ ናቸው። በኦሮሚያን ለማልማት ኦሮሚያ ንድርት ውስጥ ነው ያሉት ይህንን አቤቱታ በድንበርና የአዋሳኝ ይገባኛል የሚለው ጉዳዩም የማይመለከት ጉዳዩ በመሆኑ

ይህንን አቤቱታ ለዓለምና ለሚመለከተው አካላትን ፌደራል መንግስትን ቢወቀስበት እንፈልጋለን። በከትናንት በስቲያው የአወዳይ ሁከትና ጥቃት ተገደለ የተባለው ሰው ቁጥር የሶማሌ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ቢሮ ኃላፊ አቶ ኢድሪስ ወደ ሀምሳ ከፍ አድርገውታል።

እንዴት ራሱ መቅበር በሚገብ ተቆራርጦ ተቆራርጦ ወደ ወደ እንትን የገባው አሁን ሰላሳ በእጃችን አለ ሀያ ደግሞ እዛ እንዳለ ነው አሁን ያለን መረጃ። አቶ ኢድሪስ በዚሁ መግለጫቸው አወዳይ

ውስጥ በተፈጠረው ሁኔታ ሌሎች ሦስት መቶ ሰዎችን ለመግደል እየወሰዷቸው እያሉ የመከላከያ ኃይል ደርሶ አትርፏቸዋል ብለዋል። አቶ ኢድሪስ አክለውም ከኦሮሚያ ጋር አዋሳኝ በሆኑ 11 ወረዳዎች ውስጥ እስካሁን 213 የሶማሌ ተወላጆች ተገድለዋል፣ 41 ቆስለዋል ብለዋል ለቪኦኤ በሰጡት ቃል። ይህንን ከትናንት በስቲያ አወዳይ ላይ ተፈጽሟል የተባለውን ጥቃት አስመልክቶ ያነጋገርናቸው የኦሮሚያ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረግ

ጋ የተገደለው ሰው ቁጥር አስራ ስምንት መሆኑን ጠቁመው የሁከቱን አነሳስና አሁን ያለውን ሁኔታ እንዲህ ያብራራሉ። እንግዲህ በአወዳይ መስከረም ሁለት በተደረገ ሰልፍ የሰዎች ህይወት አልፈዋል። በጣም ውድ የሆኑ የሰዎች ህይወት። ይህም በመሆኑ እጅግ በጣም አዝነናል። ቁጥሩ ምንም ይሁን ምን፣ የትኛውን ብሔር ተወላጅ ቢሆን

የትም ሀገር ዜጋ ቢሆን ሰብአዊ ፍጡር ቀርቶ እንስሳም ያለ አግባብ መሞት የለበትም የሚል አቋም ነው ያለን። እንግዲህ አወዳይ የነበረው ግርግር ለሰዎች እልፈት መነሻ የሆነው ሰልፍ ከመነሻው ህዝባችን እንዲያውቅ ለማድረግ ያክል መስከረም አንድ ሁለት ሺህ አስር አመተ ምህረት የአዲስ አመት በዓል ቀን ከጉርሱም ወደ ሀረር ሰዎች ሲጓጓዙ ነበረ ከጉርሱም ወደ ሀረር የሚደረገው ጉዞ

ቦምባስ የምትባል የሶማሌ ክልል አስተዳደር ከተማን ታልፎ ነው የሚገደው። በዛ ጊዜ በመኪና ተሳፍሮ ከሚሄዱት ውስጥ ሳላህ መሀመድ የሚባል የጉርሱም ወረዳ አስተዳዳሪ የነበረ እና አቶ ታጁዲን ጀማል የሚባል የኦሮሚያ ፖሊስ ባልደረባ ነበሩበትና የሶማሌ ክልል የጸጥታ ኃይሎች እነዚህ ሰዎች ያስራሉ። እነዚህ ሰዎች ታስረው በነጋታው መስከረም ሁለት ተደብድበው እንደተገደሉ ይታወቃል ማለት ነው።

ከዛ በመነሳት በተመሳሳይ ቀን ደግሞ እንደዚህ ጭናክሰን ወረዳ ላይ በድሪ አብዱላሂና ሬድዋን አብዲ የተባሉ በጣም በህዝብ የተወደዱ ሰው በልዩ ፖሊስ ይገደላሉ። ጭናክሰን የኦሮሚያ ከተማ ነች ወይስ የሶማሌ ከተማ? የኦሮሚያ ከተማ ናት። እነዚህ በልዩ ፖሊሱ የተወሰዱ እርምጃዎች በተለይ አቶ ሳላ ማህመድ የጉርሱም ወረዳ አስተዳዳሪው እጅግ ታዋቂ የተከበረ ና በህብረተሰቡም ዘንድ ተወዳጅነት ያለው ሰው ነበረ። ይሄ በምስራቅ ሐረርጌ የህዝብ ዘንድ ከፍተኛ ቁጣ

ቀሰቀሰ። ይሄ መሆኑ ደግሞ ያልጠበቅነው ሰላማዊ ሰልፍ እንዲከተል አደረገ ማለት ነው። በነጋታው በደደር፣ በቆቦ፣ በመልካራፉና በአወዳይ ከተማ ይሄ ልዩ ፖሊስ የተባለው ኃይል ህዝባችን ላይ ሰላማዊ ሰዎች ላይ ከዛም አልፎ ደግሞ አመራርና የመንግስት ሰራተኛው ላይ የሚያደርሰው ጉዳት መቆም አለበት የሚል ያልተጠበቀ የሰዎቹን መሞት ተከትሎ ግርግር ተፈጠረ። ደደር፣ ቆቦ እና መልካራፉ የተካሄዱት ሰላማዊ ሰልፎች ንብረት ላይ በተወሰደ በልኩ ደደር የተደረገው ሰልፍ

በንብረት ላይ ጉዳት ከማስከተሉ ባለፈ በአብዛኛዎቹ ቦታዎች ላይ በሰላም ተጠናቀቀ። አወታይ ላይ የነበረው ሰልፍ ግን በሰላም ሊጠናቀቅ አልቻለም። ሰልፉ ወደ ግርግርና ወደ ሁከት በመሸጋገሩ እጅግ በሚያሳዝን ሁኔታ አስራ ስምንት ሰዎች ህይወታቸው አልፏል። እነዚህ ህይወታቸው ያለፉት ሰዎች የአስተዳደር ወሰን አካባቢ ላይ ልዩ ፖሊስ ከሚያደርሰው ጥቃት ጋር ምንም ግንኙነት የሌላቸው በላባቸው ሰርቶ የሚኖሩ ንጹሀን ዜጎች ናቸው።

ከእነዚህ ውስጥ አስራ ሁለቱ የኢትዮጵያ ሶማሌ ብሄር ተወላጆች ወንድሞቻችን ናቸው። ስድስቱ ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው። እንግዲህ እነዚህ ሰዎች በመቦታቸው የኦሮሚያ ብሔራዊ ክልላዊ መንግስት በጣም ነው የሚያዝ ነው። ምክንያቱም ንጹሀን ዜጎች ናቸው፣ ለፍቶ ነው የሚኖሩት፣ በላባቸው ሰርቶ የሚያዝሩ ናቸው። በዚህ ሂደት እንግዲህ በዛ ውስጥ ተሳትፈዋል የተባሉ የተጠረጠሩ ሰዎችን ከሁለት መቶ በላይ ሰዎች የኦሮሚያ ብሔራዊ ክልላዊ መንግስት

የጸጥታ አካላት ቁጥጥር ስር አውለው ምርመራ እያደረጉባቸው ነው የሚገኘው። በሌላ በኩል ደግሞ ይህንን የአወዳይን የጥቃት አጋጣሚ ተከትሎ ከጅጅጋና ሌሎችም የሶማሌ ክልል ከተሞች የኦሮሞ ተወላጆች ናቸው የተባሉ ሰዎች እየተፈናቀሉ መሆናቸው ታውቋል። ከጅጅጋ ተፈናቅዬ ጭናቅሰን ከአንድ ሰዓት በፊት ገባሁ ያሉ ሰው በስልክ አግኝቼ ነበር። እኔ የመጣሁት ከጅጅጋ ነው። መቼ መጡ? አሁን አሁን ከአንድ ሰዓት በፊት

ለምን መጡ? ያው ተፈናቅለን ነው ውጡ ብሎን። የኢትዮጵያ ሶማሌ መንግስት ክልል ውጡ ማለት ምን ማለት ምን ማለታቸው ነው? ውጡ ሲሉ ምን ማለት ማንን ነው ውጡ የሚሉት? ልዩ ፖሊስ ቤት ለቤት እየሄደ ኦሮሞን ተወላጅ የሆነ ሁላ እየመታ ንብረቱን እየዘረፈ ነው። ውጡ ያሉን ያው አንድ ቦታ ተሰብስበን ትላንት ማታ መከላከያ ካምፕ ከዛ ነው

ስካኒያ ጥቅም እየመጣ ነው። ለምንድን ነው ውጡ የሚሏችሁ? ይናገራሉ ምክንያቱን። ያው ምክንያቱ ግጭት ነበር፣ የድንበር ግጭት እንግዲህ። እኛ ሶማሌ ክልል መኖር ከጀመርን እኔ ወደ ስድስት ዓመቴ ነው። እስካሁን በሰላም ሲሰራ ነበረ። የድንበር ግጭት ጋር ተያይዞ ችግር ነበረ። ቤት ንብረት አለኝ። ታይዋን ነው ያለኝ። ታይዋን ልብስ ነው የሚሸጠው፣ እዛ ጅጅጋ ከተማ ውስጥ ማለት ነው። እዛ ጅጅጋ ከተማ ውስጥ ልብስ ነው የሚሸጠው። ንብረቴንም ቤቴን ማታ ገብቶ

ከነ ውስጤ ከነ እንትናው ላቃጥሉኝ ሲል ዘልዬ ሊኖት ይዞኝ

ቀጥቅጦኝ በቃ በጣም ተጎድች ያለው እንደዛ ነው። ካምፕ የተወሰድኩት ማለት ነው። ምን ጉዳት ደረሰብት? እኔ ጀርባ ላይ በጣም ጉዳት ደርሶብኛል። በድንጋይም ግንባሬ ላይ መጥቶኛል። የቤት ካርታህን አምጣ ምናምን ብሎኝ በደንብ ደብድቦኝ ከዛ ያለበት ቦታ ስነግራቸው ይርሺ ብሎኝ፣ በስንት መከራ በእግሬ ነው ሩት ሮጬ ካምፕ የገባሁት። ኢንፎርሜሽን ሲሰማ ማለት ነው፣ እዛ እየተሰበሰቡ እንዳለ። ለመሆኑ እነማን ናቸው እነዚህ ሰዎች? በትክክል ታውቋቸዋላችሁ? ያው ስማቸውም አናውቅም

የታጠቁ የሶማሌ ልዩ ፖሊስ ናቸው። የሶማሌ ክልል ማለት ነው። በምን ትለይ ያላቸው የልዩ ፖሊስ አባላት መሆናቸውን? ታጥቋል። ልብስም አላቸው። እንደዛ ያረጉን። ታጥቋል። ከዛ በኋላ ግን ራሳቸው ልብስ ቀይሮ ሲቪል ለብሶ ነው ካምፕ መጥቶ።

የመቱን ማለት ነው። ካምፕ ውስጥም ተደብደባችኋል ካምፕ ውስጥም ተመተናል ካምፕ ውስጥም በፍቃደኝነት ነው የወጣን ብላችሁ ካልተነገራችሁ ብሎ ቪዲዮ ስቀርሱ እኛ እምቢ ስንል መከላከያ ተማምነን እምቢ ስንል መከላከያ ባለበት መከላከያ ትንሽ ስለሆነ መቱን የሌለ መቶን የሞቱ ልጆችም አሉ። የሞቱ በህይወት ላይ ደረሰ ጉዳት አለ። የሚያውቁት ሁለት ልጆች እኔ እያየሁት ተመቶ ሞቶ ተወሰዱ በእነዚህ በሸራ ተቅልሎ

ከጅጅጋ ተፈናቅዬ ጭናቅሰን ገባሁ ያሉ ሰው ናቸው የተናገሩት። ሰዎቹ እየወጡ ያሉት በተፈጠረው ስጋት በራሳቸው ፍላጎት ነው ሲሉ የሶማሌ ክልሉ ቃል አቀባይ ቢናገሩም ከላይ ያነጋገርኳቸው ተፈናቃይ ግን እየፈራን እነርሱ የሚፈልጉትን እየፈረምን ወጣን እንጂ እንዴት ከምንም ተነስተን ያፈራነው ንብረትና ቤተሰብ ጥለን እንወጣለን ብለዋል። በሌላ በኩል ግን ከጅጅጋና ከሌሎችም የሶማሌ ክልል ከተሞች ለመፈናቀል የተገደዱ ከ21 ሺህ በላይ ሰዎች ባሕረር፣ ባቢሌና ጭናቅሰን ላይ ተጠል

እንደሚገኙ የኦሮሚያው ቃል አቀባይ አቶ አዲሱ አረጋ አመልክተዋል። ጥቃቶቹን እያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው መባሉን ያስተባበሉት የክልሉ ቃል አቀባይ አቶ ኢድሪስ ኢስማኤል የኦሮሚያን ከፍተኛ አመራር አባላት በዘር ፍጅት መሪነት ወንጅለዋል። በሁለቱ ክልል ድንበር አካባቢ የነበረው ሁኔታ በኢትዮጵያ ሶማሌ ክልል ያልተደረገ ትልቅ በኦሮሚያ ክልል ከፍተኛ አመራር የሚመራ ድርጅት ነበር።

የት ሲካሄዱ የነበረው ምንድን ነበር? እሱ ከዚህ አንጻር ልብሶቹን ነው ነገረ። እሺ ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዝዳንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ፣ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም

የጀኖሳይድ የተካሄደበትን ቀን ሲመራ የነበረው የሐረርጌ ዞን ኃላፊ አቶ መላኩ እነዚህ በአጠቃላይ በተለያየ ሁኔታ እነዚህ ይህን ችግሮች እና የህዝብ ጭፍጭፋ ሲመረው የነበሩት አካላቶች ናቸው። የእርስዎ መንግስት አቋም ነው። የግል አቋሙ ነው። ይሄ የምነግርህ የክልሉ መንግስት አቋም ነው። ይህንን ክስ የኦሮሚያ ቃል አቀባይ አቶ አዲሱ አረጋ ያስተባብላሉ። ይሄ

የኢትዮጵያ ሶማሌ ክልል መንግስት አቋም ነው ብዬ አላምንም። ከአቶ እስማኤል የግል ባህሪ ጋር የሚያያዝ ከችኩልነትና ነገሮችን በአግባቡ ካለማስረዳት ከግል ብቃት ማነስ ጋር የሚያያዝ ነው እንጂ የሚመስለኝ፣ ይሄ በወንጀልም የሚያስጠይቃቸው ጉዳይ ነው። እየተጠቃ ያለው እናንተን ታውቃላችሁ፣ መላው የኢትዮጵያ ህዝብም ያውቃል፣ መላው የኦሮሞ ህዝብም ያውቃል። ይሄን አግሬሽን ማን፣ ለምን፣ እንዴት እያካሄደ እንደሆነ ሁላችሁም በየራሳችሁ መንገድ ትገነዘባላችሁ። ነገር ግን አቶ

ኢድሪስ እስማኤል ሰሞኑን እየሄዱበት ያለው አግባብ ጤንነት ያለው ሰው የሚናገረው አይመስልም። እያወጡት ያለው መግለጫ እጅግ አሳፋሪና ኃላፊነት የጎደለው ነው። እየተናገሩት ያሉት ቋንቋም ህዝብ አይቶ ሊፈርደን የሚችል ጉዳይ ነው። መግለጫቸውም እየሰጡት ያሉት አስተያየትም እንደገና ደግሞ የተከበሩ የኦሮሚያ ክልል ርዕሰ መስተዳድርም ሆነ የክልሉን አመራሮች ስም ማጠልሸት የዘር ማጥፋት ብሎ የመክሰሱ ጉዳይ

አንድ በኃላፊነት ደረጃ ካለ ሰው የሚጠበቅ ነገር አይደለም። ያነጋገርኳቸው ኳቸው ተጎጂዎችና የክልሎቹ ቃል አቀባዮች ሁሉም የሚጋሩት ሀሳብ አለ። የሁሉም ብሔር ብሔረሰቦች አባላት ሁሉ

ኢትዮጵያውያንና ለዘመናት አብረው የኖሩ በመሆኑ እንዲህ አይነት ግጭቶችን የሚመለከቱትና የሚሰሙት እያዘኑ መሆኑን በተመሳሳይ ቃላትና ድምፀት ይናገራሉ። ከሁሉም ወገኖች ጋር ያደረግናቸው ተጨማሪ ቃላትን የያዙ ቃለ ምልልሶች ዌብሳይታችንና ፌስቡክ ገጻችን ሰፍረዋል። ያድምጧቸውም። ለተጠናቀረው ዘገባ ሰለሞን አባተን እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት

ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ ያስተናገድናችሁ ሰለሞን ክፍሌና ቆንጂት ታየ ነን። ለዛሬው ደህና ደሩ። ነገ በተለመደው ሰዓት እንገናኛለን። ወደ ትግርኛ ስርጭት እንለፍ።